ኤስቢኤስ ሬዲዮ ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። እስራኤል በበርካታ የጋዛ አካባቢዎች አዲስ የአየር ጥቃቶችን አደረሰች። ኢሰመኮና ተመድ በትግራይ ተፈጸሙ የተባሉ የሰብአዊ መብቶች ጥሰቶችን በጋራ ምርመራ ሊያካሄዱ ነው የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። እስራኤል ለሐማስ የሮኬቶች ውንጨፋ በተለያዩ የጋዛ አካባቢዎች ከደርዘን በላይ የአየር ጥቃቶችን ፈጸመች። ከአንድ ቀን በፊት እስራኤል ያካሄደችውን የአየር ጥቃት ተከትሎ አዲሶቹ የአየር ጥቃቶች ለአስር ደቂቃዎች ያህል የተሰነዘሩት አዲሶቹ የአየር ጥቃቶች የጋዛ ከተማን አረደዋል። በጥቂቶቹም ሳቢያ ከሁለት መቶ ሰዎች በላይ መገደላቸውን የፍልስጤም ባለስልጣናት አመልክተዋል። ከሟቾቹ ውስጥም ግማሽ ያህሉ ሴቶችና ሕፃናት እንደሆኑ ተናግረዋል። በእስራኤል በኩል እስካሁን የደረሰው የሟቾች ቁጥር ከአስር አላለፈም። ይህንኑ ተከትሎ አስቸኳይ የተኩስ ማቆም እንዲፈጸም ጥሪ ካቀረቡት ውስጥ አንዱ የሆኑት የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬስ ውጊያው ካልተገታ ሪጅኑ ከቁጥጥር ውጭ ለሆነ ቀውስ እንደሚዳረግ አሳስበዋል። አያይዘውም ይህ የቅርቡ የአመፅ ዙር የሞት የውድመትና ሰቆቃ ዙሪትን የሚያራዝም በሰላም አብሮ የመኖሩ የተስፋ ጮራን አርቆ የሚገፋ ይሆናል። ፍልሚያው የግድ መቆም አለበት፣ የግድ በአፋጣኝ ሊገታ ይገባዋል። ሮኬቶችና ሞርተሮች በአንድ በኩል፣ የአየርና የመድፍ የቦምብ ውርጅብኞች በሌላ በኩል መቆም አለባቸው። ለሁሉም ወገኖች የቤቱታ ጥሬን አቀርባለሁ ብለዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን እና የተባበሩት መንግስታት የሰብአዊ መብቶች ኮሚሽን በትግራይ ተፈጽመዋል የተባሉትን የሰብአዊ መብቶች ጥሰቶች በጋራ ለመመርመር ስንዱ መሆናቸውን አስታውቀዋል። ይህንኑ አስመልክቶ የአገር ቤት ዘጋቢያችን ሰለሞን በቀለ እንደሚከተለው አቅርቦታለን። የኢትዮጵያ ሰብአዊ መብቶች ኮሚሽን እና የተባበሩት መንግስታት በጋራ በትግራይ ክልል የሚያደርጉትን ምርመራ እንደሚጀምሩ የደረሰን ዜና አመለከተ። በትግራይ ተፈጸሙ ስለተባለው የሰብአዊ መብት ጥሰቶችን የማጣራት ሂደቱ በርካታ የትግራይ ተወላጆች የተጠለሉበት ሱዳንንም በዚሁ የጣምራ ምርመራ ቡድን ውስጥ ለማካተት እየተሰራ መሆኑን ዜናው ጨምሮ ያስረዳል። ዜናው እንደሚያስረዳው ስድስት ስድስት ባለሙያዎች ተውጣጥተው የምርመራ ቡድን ለመፍጠርና ከቅርብ ጊዜያት ውስጥ በተመረጡ የትግራይ አካባቢዎች የሰብአዊ መብት ጥሰት ተደርጎባቸዋል የተባሉትን እንደሚያጣሩ ተገልጸዋል። የቅድመ መረጃ ማሰባሰብ፣ የቦታ ልየታ፣ የምርመራ ስልቶች መለየት የተከናወነ መሆኑን መረጃው ጠቁሟል። ምርመራው እስከ ሶስት ወራት እንደሚፈጅም ተጠቅሷል። ለኤስቢኤስ ሬዲዮ የአማርኛ ዝግጅት ክፍል ከአዲስ አበባ ሰለሞን በቀለ። ከህንድ ወደ አውስትሬሊያ የተመለሰ አንድ መንገደኛ በኮሮና ቫይረስ መያዙ ተገለጠ። ይህንኑ አስመልክተው ባለሥልጣናት በሰጡት መግለጫ ግለሰቡ በሚገኝበት የሃዋርድ ስፕሪንግስ ወሸባ ማዕከል ተገልሎ እንዲቆይ የተደረገ መሆኑን አስታውቋል። በህንድ ተመላሽ መንገደኞች በቻርተር አውሮፕላን ላይ ከመሳፈራቸው በፊት በሁለት ዙር የኮሮና ቫይረስ ምርመራ ውጤታቸው ከቫይረሱ ነፃ መሆን ይጠበቅባቸዋል። በግለሰቡ በቫይረስ መያዝን ተከትሎ የኤንቲ ተጠባባቂ የጤና ዋና መኮንን ቻርልስ ፓይን በበረራው ላይ የነበሩ ሌሎች ተሳፋሪዎችም ምርመራ ማካሄዳቸውንና በቫይረሱ የተያዙ ሰዎች ቁጥርም ከፍ ሊል እንደሚችል ጠቁመዋል። ይህ በእንዲህ እንዳለም ህንድ ባለፉት 24 ሰዓታት ውስጥ ከ281 ሺህ በላይ በቫይረሱ የተጠቁና 4100 ሕይወታቸው ያለፈ ሰዎችን አስመዝግባለች። የኮሮና ቫይረስ ወረርሽኝ ህንድ ውስጥ ከተከሰተ አንስቶ እስካሁን 25 ሚሊዮን ያህል ሰዎች በቫይረሱ ሲጠቁ የሟቾች ቁጥር ወደ 275 ሺህ ትደርሷል። ጠቅላይ ሚኒስትር ስኮት ሞሪሰን አውስትራሊያ መች ለዓለም አቀፍ መች ዓለም አቀፍ ድንበሮቿን መክፈት እንደምትጀምር ቀን ቆርጠው ይህ ነው ለማለት እምቢኝ ብለዋል። በፌዴራል በጀቱ እንደተመለከተው ከሆነ አውስትራሊያ ለዓለም አቀፍ መንገደኞች እስከ 2022 አጋማሽ ድረስ ዝግ ትሆናለች። ይሁንና የንግድ ማኅበረሰቡና የመንግሥት ምክር ቤት አባላት አውስትራሊያውያን ሙሉ በሙሉ ክትባት ከተከተቡ በኋላ ድንበሮችን ለመክፈት ወዲሁ እቅድ ሊዘረጋ እየገፉ ነው። በሌላም በኩል የፌዴራል መንግስቱ ቢያንስ የመጀመሪያውን ዙር የኮሮና ቫይረስ ክትባት የተከተቡትን አካቶ ሦስት ሚሊዮን ያህል አውስትራሊያውያን መከተባቸውን አስታውቋል። ባለፈው ሳምንት ብቻ 436 ሰዎችን መከተብ ተችሏል። በለፈው ኤፕሪል የተካሄደውንና በእጅጉ ቅርብ ፉክክር የተካሄደበትን የሳማዋ አገር አቀፍ ምርጫ ውጤት አስመልክቶ የአገሪቱ ከፍተኛ ፍርድ ቤት ለፊያም ናዋሚ ማታፋ በይኗል። በብይኑም መሠረት ማሳፋ የሳማዋ የመጀመሪያ የሴት ጠቅላይ ሚኒስትር ለመሆን በቅተዋል። በዚሁ ወደ ውጭ ምንዛሪ ተመን ስናመራ አንድ የአውስትራሊያ ዶላር 64 ዩሮ ሳንቲም ይመነዘራል። አንድ የአውስትራሊያ ዶላር 77 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 32 ኢትዮጵያ ብር ከ90 ሳንቲም ይዘረዘራል። ቀጥለን የነገውን የአውስትሬሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንበያ እናሰማለን። ፐርስ ያካፋል። ዝቅተኛ 15 ከፍተኛ 24 አድላይድ በአብዛኛው ፀሐያማ ሆኖ ይውላል። ዝቅተኛ ሰባት ከፍተኛ 19 ሜልበርን በከፊል ደመናማ ይሆናል። ዝቅተኛ ሰባት ከፍተኛ 17 ሆባርት በከፊል ደመናማ ይሆናል። ዝቅተኛ 8 ከፍተኛ 17 ካምብራ ማልዳ ላይ ቡርጫማ ሆኖ ረፋዱ ላይ ፀሐያማ ይሆናል። ዝቅተኛ መቀነስ 3 ከፍተኛ 14 ሲድኒ በአብዛኛው ፀሐያማ ሆኖ ይውላል። ዝቅተኛ 9 ከፍተኛ 20 ብሪስበን በከፊል ደመናማ ይሆናል። ዝቅተኛ 11 ከፍተኛ 23 ዳርዊን ፀሐያማ ሆኑ ይላል። ዝቅተኛ 20 ከፍተኛ 32 አዲስ አበባ በከፊል ደመናማ ይሆናል። ዝቅተኛ 11 ከፍተኛ 26 ዜናውን ከማጠቃላያችን በፊት ርዕሰ ዜናዎችን ደግመን እናሰማለን። እስራኤል በበርካታ የጋዛ አካባቢዎች አዲስ የአየር ጥቃቶችን አደረሰች። ኢሰመኮና ተመድ በትግራይ ተፈጸሙ የተባሉ ሰብአዊ መብቶች ጥሰቶችን በጋራ ምርመራ ሊያካሄዱ ነው። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ።